በሙስና ተጠርጥረው የታሰሩ የመንግሥት የሥራ ኃላፊዎች ባለሀብቶችና ደላላዎች ቁጥር አርባ ሁለት መድረሱን ፌዴራሉ ጠቅላይ ዋና አቃቤ ሕግ አቶ ጌታቸው አምባይ አስታውቀዋል። ጠቅላይ አቃቤ ሕጉ በየትኛውም ደረጃ ላይ ያለ ባለሥልጣን ከተጠያቂነት አያመልጥም ብለዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ ይዟል በሙስና የተጠረጠሩ በቁጥጥር ስር መዋላቸው ከተገለጸ በኋላ በሰጡት የመጀመሪያ መግለጫ ነው። የፌዴራል ጠቅላይ ዋና አቃቤ ሕግ ጌታቸው አምባይ ቁጥሩ መጨመሩን ይፋ ያደረጉት በአጠቃላይ በአዲስ አበባ እና በፌዴራል ደረጃ በሚገኙ አምስት ተቋማት ላይ እርምጃ የመውሰዱ እንቅስቃሴ የተጀመረበት ሁኔታ ነው ያለው። በእነዚህ ተቋማት እስካሁን ድረስ በወንጀል ተጠርጥረው በቁጥጥር ስር እንዲውሉ የተደረጉ እና በፍርድ ቤት ትዕዛዝ እንዲያዙ የተደረጉ ሰዎች ቁጥር በምናይበት ጊዜ በተለያዩ የኃላፊነት ደረጃ ላይ የሚገኙ የመንግስት ሰራተኞች ሰላሳ ሁለት ሲሆኑ በጉዳይ አስፈጻሚነት እና በመሀልም የድለላ ስራ በመስራት የሚንቀሳቀሱ ሶስት ግለሰቦች እና በባለሀብት ደረጃ ደግሞ ሰባት በድምሩ አርባ ሁለት ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራ እና በምርመራ ሂደት ላይ የሚገኝ መሆኑን ማየት ይቻላል። በሙስና ተጠርጥረው በቁጥጥር ስር የዋሉት ከፍተኛ የመንግስት ባለስልጣናት ባለ ሀብቶችና ደላሎች መሆናቸው ሲዘገብ ቆይቷል። በቁጥጥር ስር የዋሉት ግለሰቦች ሲያገለግሉበት የነበረውን የስራ ኃላፊነት የተመለከቱ አንዳንድ ወገኖች ግን ከፍተኛ ባለስልጣናት የሚለው አገላለጽ የሚያስኬድ እንዳልሆነ ይናገራሉ። ይህንን እንዴት እንደሚመለከቱት የተጠየቁት የፌዴራል ጠቅላይ ዋና አቃቤ ሕግ ጌታቸው አንባዬ ተከታዩ መልሰዋል። የመንግስት ከፍተኛ ኃላፊዎች ብለን የምናስበው በሚኒስቴር እና በሚኒስቴር ዴታ ማዕረግ ብቻ ያለ ከሆነ የመንግስት ኃላፊ ተብሎ የሚታየው ስህተት ይሆናል። ለእኔ እስከሚገባኝ ድረስ የመንግስት ኃላፊነት ደረጃ ላይ ከፍተኛውን የመወሰን ድርሻ ያለው በዳይሬክቶሬት ደረጃ ያለው ኃይል ከመሆኑ ጋር ተያይዞ አጠቃላይ የገንዘብ እንቅስቃሴውና አጠቃላይ ቢሮክራቲክ የሆነውን ጉዳይ የመወሰን ኃላፊነት በማን ጫንቃ ላይ እየወደቀ ነው ከተባለ በነዚህ ኃላፊነት ባላቸው ግለሰቦች እና ኃይሎች ላይ በሚኒስተርና በሚኒስተር ዴታ ማዕረግ የሚታየው ኃይል ፖለቲካል አፖይንቲ ከመሆኑ ጋር ተያይዘው ፖለቲካሊ ተቋሙን የመምራትና የማንቀሳቀስ ኃላፊነት ያለበት ከመሆኑ ጋር ተያይዘው በዚህ ረገድ የሚመለከተው ጉዳይ የለም ባይባልም እንኳ ዋነኛው ስራ ፖለቲካል ዳይሬክሽኖች ከመስጠት ጋር የተያዙ ጉዳዮች ናቸው። ይህም ሆኖ ግን በወንጀል ተሳታፊ የሆነ በየትኛውም ደረጃ ላይ ያለ የመንግስት ባለስልጣን ከተጠያቂነት እንደማያመልጥ አቶ ጌታቸው አብራርተዋል። በዚህ የምርመራና የማስረጃ ማሰባሰብ ሂደት ላይ የሚደረገው አጠቃላይ የማጣራት ስራ የሚያደርሰን መዳረሻ ሚኒስተሩም ጋር ይሁን ሚኒስተር ዴታው ጋር ወደ ጎንም ሌላ ኃይል ይሁን ወደ ታችም ይሁን እስካደረሰኝ ድረስ የሚጠየቀው ኃይል መጠየቁ አይቀሬ። ነገር ግን በተሰበሰቡት መረጃዎችና ማስረጃዎች ፍሮንት ላይን ላይ የምናገኘው የመወሰን ስልጣን ያለው ይህ ኃይል ነው። በዚህ መሰረት ይህንን ኃይል ይዘን የምርመራ ስራችን እናጠናክራለን። ስለዚህ የሙስና ተግባር አጥፊዎችን ለማስቀጣት ታስቦ የተያዙ የተጠረጠሩ ሰዎችን ብቻ ለማስቀጣት ታስቦ ሳይሆን ተግባሩን በመምራት ረገድ ያለውን የሙስና ሰንሰለት የመበጣጠስ እና በዘርፉ የሚታየውን የሙስና ፕራክቲስ የማዳከም ስራዎች የመስራት ጉዳይ ነው። ስለዚህ ይህንን መሰረት አድርገው ምርመራው ሊያደርሰን የሚችለን ደረጃ ላይ እስከምን ደርስ ጊዜ ድረስ በየደረጃው ያለ ኃላፊነት ያለው ኃይል ተጠያቂ ከመሆን የማይድን መሆኑን ማየት የሚቻልበት ሁኔታ አለ። ስለዚህ አንዳንድ ወገኖች መንግስት በዚህ መንገድ ሚኒስትርና ሚኒስትር ዴታ ካልጠየቀ ራሱን አላየም የሚባለው ጉዳይ የዋህነት ነው። ምክንያቱም የመንግስት ሀብትና ገንዘብ በስፋት የማንቀሳቀስ እና የማሰማራት ኃላፊነት የተሰጠው ሀይል ይሄ ሀይል ጉዳዮችን የሚያመቻቸውና የሚፈጽመውም ሀይል ይሄ ሀይል ነው። ይህ ሀይል ባቀረባቸው የውሳኔ ሀሳቦችና ሙያዊ ሀሳቦች ላይ ተመስርቶ ሚኒስትሩ ወይም ሚኒስትር ዴታው ሊወስን ይችላል። ያ ማለት ኃላፊነት የለበትም ማለት አይደለም። በዚህ ረገድ ሚኒስትሮችም በኔትወርክ ውስጥ ገብተው የተገኙበት ደረጃ ላይ ከተገኘ ተጠያቂ ከመሆኑ ይ ባለፈው ማክሰኞ በቁጥጥር ስር መዋላቸው የተገለጸው የመንግስት የስራ ኃላፊዎች፣ ባለሀብቶችና በመሀል ያሉ ደላሎች ፌዴራሉ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት መቅረባቸው የአስራ አራት ቀናት ተጨማሪ የምርመራ ጊዜም እንደተጠየቀባቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።